የተቃዋሚው ሳልሳይ የወያነ ትግራይ ምክትል ሊቀመንበር አቶ አሉላ ኃይሉና የፓርቲው ፋይናንስ ክፍል ኃላፊ አቶ ካሳይ ኃይሉ የታሰሩት ትላንት ሚያዝያ 14 ቀን 2013 ዓ.ም በመቀለ በጋራ ከነበረበት ቦታ ነው። ሁለቱም የተቃዋሚ ፓርቲ አመራሮች የኢትዮጵያ መከላከያ ሰራዊት ልብስ በለበሱ ታጣቂዎች መወሰዳቸው የገለጸው ፓርቲያቸው መጀመሪያ ላይ ያሉበት ቦታ ይታወቅ እንዳልነበረ፣ ቀጥሎ ደግሞ በሰሜን እዝ ወታደራዊ ካምፕ ውስጥ ታስረው እንዳሉ መረጋገጡ ሳልሳይ ወያነ ትግራይ አስታውቋል። የሳልሳይ ወያነ ትግራይ ሊቀመንበር አቶ ሀያል ጎደፋይ እስካሁን ኃላፊነት የወሰደ አካል የለም፣ እኔ ነኝ ያሰርኩት፣ በዚህ ምክንያት ያሰርኳቸው የሚል አካል አልመጣም። እስካሁን እኛ እንደሚመስለን እነዚህ ከፍተኛ አመራሮች ትግራይ ሕዝብ የገጠመበት ህልውና ፈተና በጽኑ እየተቃወሙ ያሉና ና እየታገሉ ያሉ ናቸው። ስለዚህ በዚህ ምክንያት ነው ታስሮሚያ ነው ፖለቲካዊ ነው እስሩ ብለን ነው የምናምነው። ሰላማዊ ፓርቲ ነን፣ በሰላማዊ መንገድ ነው የምንታገለው። ያው በሰላማዊ ሲባል ዝም ብለን ለአቋም መግለጫ የምንሰጣት ሰላማዊ ትግል መስኮት ነው ያለችው፣ ያችንም ጥርቅም አድርጎ ለመዝጋት ነው አሁን እየተካሄደ ያለው ስራ። ይሄ ተቀባይነት የለውም። እንደ ድርጅትም ያለ ቅድመ ሁኔታ በፍጥነት እንዲፈቷቸው እናሳስባለን። የታሳሪ ቤተሰቦች በበኩላቸው አቶ አሉላ ኃይሉና አቶ ካሳይ ኃይሉ መቀሌ በሚገኘው የሰሜን እዝ ካምፕ እንደታሰሩ መረጃ ቢደርሳቸውም እስካሁን ድረስ በአካል ሊያገኟቸው እንዳልተፈቀደላቸው ገልጸውልናል። የምክትል ሊቀመንበሩ አቶ አሉላ ኃይሉ ቅርብ ቤተሰብ ሁኔታው ታስረዳለች። ጋዜጠኛ ተደውሎ ነው የተነገረን። እኛ ጋር ጠዋት ነበር። ጠዋት ከተማ አይችልም ጣብሎ ወጣ ብሎ ነው ሄደው እና ወደ ሰባት ሰዓት ምንሰዓት አካባቢ ስም ተደውሎ ተነገረን። ለመከላከያ በፓትሮል መጥቶ ከካፌ ወሰዱ ነው የተባለ ሰሜን እዚ እንዳለ መልእክት ደረሰን። አላየ ነውም አይፈቀድም ተብሎ ነገ ጠዋት ብለውን ነበር። ዛሬም ሄደን አይፈቀድም ብለውን እና ወንድማችን እንዲፈታ ፍትህ እንዲያገኝ ነው የምንፈልገው። በትግራይ ክልል የዜጎች እስር በከፍተኛ መጠን እየቀጠለ መሆኑ የተናገሩት የሳልሳይ ወያነ ትግራይ ሊቀመንበር አቶ ሀያል ጎደፋይ መንግስት ከዚህ ህገ ተግባሩ ይቆጠብ ብለዋል። ትግራይ ነው የተቆጣጠረው አካል ኃላፊነት የሚሰማው አይደለም። ማንም ሰው ተነስቶ ወደ ማጎሪያ ሊወስድ ይችላል። ይሄን ያክል ነው የስልጣን የተሰጠው ለእያንዳንዱ ሰው። ስለዚህ ፕሮሲጀራል የሆነ ኃላፊነት የሚሰማው በህግ የሚገዛ አይነት አሰራር የለም። እስካሁን እነዚህ የፖለቲካ ሰዎች ስለሆኑ ሚዲያው ሽፋን ስለሚሰጣቸው ነው መታሰራቸው የታወቀው። በብዙ ሺህ የሚቆጠሩ የትግራይ ተወላጆች ህልውናቸው ምን ላይ እንዳለ፣ የሰብአዊ መብታቸው እየተጣሰ ታስረው ይገኛሉ። የዚህ የትግራይ ህዝብን ለማጥቃት የሚደረገው ዘመቻ አካል አድርገን ነው የምናውቀው። የትግራይ ህዝብ ለመብቱ የሚያደርገው ትግል አጠናክሮ እንዲቀጥል እኛም በአባሎቻችን መታሰር ትግላችን እንደማናቆምና አጠናክረን እንደምንቀጥል ለማሳሰብ እንወዳለን። በዚህ ጉዳይ ዙሪያ ከትግራይ ጊዜያዊ አስተዳደር ማብራሪያ ጠይቀን የሚታወቅ ነገር እንደሌለ የጊዜያዊ አስተዳደሩ ኮሚኒኬሽን ቢሮ ኃላፊ ገልጸውልናል። ወደ ክልሉ ኮማንድ ፖስት ስራ ኃላፊዎች በተደጋጋሚ በመደወል መረጃ ለማግኘት ያደረግነው ጥረት አልተሳካም። አቶ አሉላ ኃይሉ እስካሁን የታሰሩበት ምክንያት በይፋ ባይታወቅም ባለፈው አርብ አቅርበ ነው በነበረ ዘገባ የኢትዮጵያ መንግስት በትግራይ ረሃብን እንደ ጦር መሳሪያ እየተጠቀመ መሆኑ አንስተው ወቅሰው ነበር ለዲ ደብልዩ ዘገባ Mino na ito si